ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈው ልዩ ፕሮግራም አሁን ጀመረ። በፖለቲካ አመለካከቱ ሳቢያ ደረሰበት በተባለ የአስተዳደር በደልና አድሎ ቤንዚን አርከፍክፎ ራሱን በማቃጠል እንደገደለ መድረክ ሲከስ መምህሩ የወረዳው አስተዳዳሪ በበኩላቸው መምህሩ ራሱን በሳት አቃጥሎ መግደሉን አምነው በመድረክ ሊቀመንበር የቀረበውን ክስና ማብራሪያ የለም ሲሉ ውድቅ ያደርጋሉ። ዝርዝሩን በዕለቱ አብይ ርዕስ እንመለከታለን። እስከ ልፈተህ ሕይወት ሊያበቃ በሚችል እጅግ የከፋ አደጋ የታጠረ ፈተና አልፎ ከአንዳች የተሻለ ስፍራ ለመድረስ የሚደረግ ስደት ለመሆኑ መሰረቱ ምን ይሆን? ምንስ መላ ይበጅለት? የሁለት ወገን እይታ በሰጣ ገባ ቅንብር ተካቷል። ሌሎችም ዘገባዎችና ቅንብሮች አሉን። ጤና ስጥልን፣ እንደምናመሻችው ክብራትና ክብራን አድማጮች ከዛሬ ሰኞ ሚያዝያ 26 2007 ዓ ም ዝግጅታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ ከአቀናባሪ ጽዮን ግርማ ከስርጭት መሐንዲሱ ፒተር አንድሌ ጋር እስከ ምሽቱ አንድ ሰዓት ተኩል ድረስ አብረናችሁ እናመሻለን። አሁን የሰዓቱን የዓለም ዜና ከሰለሞን አባተ። ጤና ይስጠልን። እንደምናመሻችሁ ክቡራትና ክቡራን ትውልደ ኢትዮጵያ ቤተ እስራኤል ይደርስብናል የሚሉትን የዘረኝነት መድሎና ና የፖሊስ ጭካኔ የሚያጣራ የመንግሥት ኮሚቴ በጠቅላይ ሚኒስትር ቤንጃሚን ኔታንያሁ ተቋቋመ። የቤተ እስራኤላውያኑ ችግር መድኃኒት ሊፈለግለት የሚገባ ክፍት ቁስል ነው ሲሉ የእስራኤል ፕሬዚደንት ሩቨን ሪቭሊን ዛሬ አስታውቀዋል። ትናንት በሺዎች የሚቆጠሩ እስራኤላውያኑ የኢትዮጵያ አይሁድ በማዕከላዊ ቴል አቪቭ ለተቃውሞ አደባባይ ወጥተው አውራ ጎዳና ከዘጉ በኋላ ከፖሊስ ጋር ተጋጭተው ነበር። ፕሬዚደንት ሪቭሊን በዛሬው መግለጫቸው አላስተዋልንም፣ በቅጡ አላዳመጥንም። እኛ ኮርስ በርሳችን ባይተዋር አይደለንም። ወንድማማችንን በኋላ ሁላችንንም ወደሚያሳዝነን ወይም ወደሚቆጨን ደረጃ ልንዘቅጥ አይገባንም ብለዋል። ዛሬ የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ከትውልደ ኢትዮጵያ ቤተ እስራኤል ማኅበረሰብ አባላት ጋር ተገናኝተው ተወያይተዋል። ችግሮቹና በደሎቹ እንዳይደገሙ ሊወሰዱ የሚገባቸውን እርምጃዎችም ዛሬ ተቋቋመው ኮሚቴ ይተልማል ተብሏል። የተቃውሞ ሰልፎቹ የተጀመሩት ባለፈው ሳምንት የእስራኤል ፖሊሶች አንድ የደንብ ልብስ የለበሰ የኢትዮጵያ ዝርያ ያለውን የራሳቸውን ወታደር ሲደበድቡ የሚያሳይ ቪዲዮ ከወጣና ከተሰራጨ በኋላ ነው። እስራኤል ውስጥ ከ130 ሺህ በላይ ትውልደ ኢትዮጵያ ቤተ እስራኤል ይኖራሉ። ኬንያ ዋና ከተማ ናይሮቢ የሚገኙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ የዛሬ 17 ዓመት በአሜሪካ ኤምባሲ ላይ የተፈጸመውን የሽብር ጥቃትና ከዚያም በኋላ የተፈጸሙ ግድያዎችን ሰለባዎች ዛሬ ዘክረዋል። ሀገራቸው ሽብር ፈጠራን ለመዋጋት ለኬንያ የምትሰጠውን ድጋፍ እንደምትቀጥልም ቃል ገብተዋል። ኬሪ ዛሬ ከኬንያ ፕሬዚደንት ኡሁሩ ኬንያታ ጋር ተገናኝተው ጎረቤት ሶማሊያ ውስጥ እየተንቀሳቀሰ ያለው አልሻባብ የደቀነውን ስጋት መጋፈጥ በሚቻልባቸው ሁኔታዎች ላይ መክረዋል። መገናኛ ብዙሃን የሶማሊያውን የሽብር ቡድን አልሻባብን አልሻባብ ብለው እንዳይጠሩ የሶማሊያ መንግሥት ጠየቀ። ይልቅ ቡድኑ እጉስ በሚል ምሕፃር እንዲጠራና በዚያው እንዲታወቅ መንግሥታቸው እንደሚፈልግ የሶማሊያ ብሔራዊ ስለላ አገልግሎት ኃላፊ ጀነራል አብዱራህማን ቱሩ አሬ ከቪኦኤ ጋር ዛሬ ባደረጉት ቃለ ምልልስ አስታውቀዋል። ምሕፃረ ቃሉ የሶማሊያን ህዝብ የሚጨፈጭፍ ቡድን የሚል የሶማልኛ መጠሪያ ነው። ከምሽቱ ሶስት ሰዓት ሰፋ ካሉ የሰዓቱ ዜናዎች ጋር እንመለሳለን። እስከዚያው እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። ወደ አሉላ ልመልሳችሁ። ሰለሙና፣ አባተን ለሰዓቱ የዓለም ዜና አመሰግናለሁ። አድማጮች፣ ቀደም ብዬ በመግቢያ ወደ ጠቆምኩት የዕለቱ አቢይ ርዕስ ነው ማሻገራችሁ። ጌታቸው አብርሃም የተባለ የመድረክ አባልና የሀዲያ ዞን መምህር በፖለቲካ አመለካከቱ ሳቢያ ደረሰበት በተባለ የአስተዳደር ብድልና አድሎ ቤንዚን አርከፍክፎ ራሱን በማቃጠል እንደገደለ የመድረክ ሊቀመንበር አስታወቁ። ሊቀመንበሩ ፕሮፌሰር በየነ ጴጥሮስ በቅርቡ ለአሜሪካ ድምጽ ራዲዮ በገለጹት መሰረት ወጣቱ መምህር ራሱን አቃጥሎ የገደለው በሀዲያ ዞን ከሶሮ ወረዳ አስተዳደር ጽህፈት ቤት ፊት ለፊት ነው። የወረዳው አስተዳዳሪ በበኩላቸው በመድረክ ሊቀመንበር የቀረበውን ክስና ማብራሪያ አይቀበሉም። አስተዳዳሪው ኤልያስ ኤርሰዶ በስልክ ለአሜሪካ ድምጽ እንደገለጹት ሟቹ መምህር ለወረዳው ያቀረበው አቤቱታ አልነበረም። ራሱን የሚያጠፋው በአስተዳደሩ በደል ምክንያት እንዳልሆነ መረጃ ተገኝቷል ይላሉ። እስክንድር ፍሬው ሁለቱንም አነጋግረው ከአዲስ አበባ ያጠናቀረውን ዘገባ እንሆ። የወጣቱ የመድረክ አባልና የሁማሮ አንደኛ ደረጃ ትምህርት ቤት የፊዚክስ መምህር የጌታቸው አብርሃም ቅሬታ የተጀመረው ከዝውውር ጋር በተያያዘ መሆኑን የፓርቲው ሊቀመንበር ፕሮፌሰር በየነ ጴጥሮስ ይናገራሉ። እርሳቸው እንዳሉት ወጣቱ መምህር ከዚሁ ከሁማሮ ትምህርት ቤት በሀዲያ ዞን የሶሮ ወረዳ ዋና ከተማ ወደ ሆነችው ጊምቢቹ ለመዘዋወር የአገልግሎት መስፈርቱን እንደሚያሟላ በመግለጽ ያቀረበው ጥያቄ በትምህርት ጽህፈት ቤት ኃላፊዎች ተቀባይነት አጥቷል። በዚህም ምክንያት ቅሬታውን ለሶሮ ወረዳ አስተዳደር ጽፈት ቤት አቅርቦ ጉዳ ለመከታተል ወደ ጊምቢቹ ከተማ መመላለስ ጀመረ ነው የሚሉት ፕሮፌሰር በየነ ይቀጥላሉ። ጉዳዩን አቀረበ፣ በዚህ ይመላለሳል፣ ለማስፈጸም እያለ ስራውንም እየሰራ ባለበት መሀከል ደሞዙን ይዙበታል። ልጁ እየሰራም ነው የሚመላለሰው ለአቤቱታ ደሞዝን ይዙበታል። እንደ ደሞዘንም ልቀቁ የምን ልሙ ሌላ ጥያቄ ደግሞ ተደራቢ መጣ። ይህንንም ሁለቱንም ውሳኔ ፍለጋ ከታች ያሉት በድለውኛል ብሎ ከዚያ ከፍ ብለው ላሉት አመልክቶ እየተመላለሰ ደሞዙን ያዙበት ሲሉ፣ ፕሮፌሰር በየን እርስዎ፣ ባለሁት መረጃ መሰረት ከስራ ቀርቷል በሚል ነው ለጉዳዩ ወደ ከተማ ሲመላለስ ስራውን አልሰራም በሚል የተወሰነ ቀናት ደሞዝ ነው ወይስ ሙሉ ደሞዝ? የአንድ ወር የሁለት ወር ነው? የሁለት ወር ደሞዝ ነው የተያዘበት። የሁለት ወር ደሞዝ ሊያዝብኝ አይገባም። እኔ ስራዬን በአግባቡ እየሰራው በየትርፍ ጊዜ በየመሀከሉ ነው አቤቱታዊን ለማቅረብ የሚመላለሰው እያለ በዚህ መካከል እያለ የወረዳው አስተዳደር ደረጃ ደርሶ አቤቱታውን ጨርሶ እሱ ላይ ይፈርዱበታል። ምንም አይነት ተበደልኩ የምትለው በደል አይደለም ከዚህ እስከዛ ድረስ የተወሰደ እርምጃ ልክ ነው የሚል ወሰድበታል። በዚህ አለመዛወር ትክክል ነው ነው አለመዛወርም ትክክል ነው፣ ደሞዝም የተቆረጠውም ትክክል ነው። ተደራራቢ በደሎች የደረሱብኝ ይላል እና በዚህ አይነት ከቀጠለ እኔን እንግዲህ በረሃብ፣ በችጋር እንድሞት ነው የተወጠነ የተሸረበ ነገር ነው በሚል ብስጭት ውስጥ ይገባል። ይሄ ልጅ ቅድም በጠቀስኩት ዕለት ሚያዝያ 17 እንግዲያው እንዲያርጋችሁ በረሃብና በችጋር ከምትገሉኝ እኔ ራሴኑ አጠፋለሁ። ይሄ ህግና ስርአት ዳኝነት አቤት ተብሎ መፍትሄ የሚገኝበት በሌለበት ከመኖር እኔ ራሴን ማጥፋት መርጣለሁ አለ ከዚያ የልጅ አስተዳደር ጽህፈት ቤት ግቢ ይሄዳል የመን አስተዳደር የሶሮ ወረዳ ሶሮ ወረዳ አስተዳደር ጽህፈት ቤት ይሄዳል ራሱ ላይ ጋዝ ወይ ቤንዚን ይነሰንሳል ክብሪት ይጭራል እዚያው ተቃጥሎ ሞት በሟቹ ወጣት መምህር ላይ በደል ስለ መድረሱ እርግጠኛ መሆናቸውን የሚናገሩት የመድረኩ ሊቀመንበር ምክንያቱ ደግሞ ፖለቲካዊ ነው ብለዋል የፖለቲካው አቋሙ ምክንያት ይሄ ልጅ የዚህ አይነት ጭቆና አልደረሰበትም፣ የአስተዳደር በደል አልደረሰበትም የምልበት ምንም እንትን ያህል ጥርጣሬ አይኖረኝም። ምክንያቱ የፖለቲካ አቋሙ ከኢህአዴግ የተለየ መሆኑ ነው። በሀዲያ ዞን የሶሮ ወረዳ አስተዳዳሪ በመድረክ ሊቀመንበር የቀረበውን ውንጀላና ማብራሪያ አልተቀበሉም። አስተዳዳሪው ኤልያስ ኤርሰዶ በስልክ ለቪኦኤ እንዳሉት ሟቹ መምህር ለወረዳው ያቀረበው አቤቱታ አልነበረም። አቶ ኤልያስ ምላሻቸውን ይቀጥላሉ። አቶ ኤልያስ ኤርሰዶ በሀዲያ ዞን የሶሮ ወረዳ አስተዳዳሪ። ጌታቸው አብርሃም የተባለ የመድረክ አባል የሆነ የሀዲያ ዞን መምህር በፖለቲካ አመለካከቱ ምክንያት በደረሰበት የአስተዳደር በደል እና አድሎ ራሱን ቤንዚን አርከፍክፎ አቃጥሎ መግደሉን የፓርቲው ሊቀመንበር ፕሮፌሰር በየነ ጴጥሮስ ተናግረዋል። በእናንተ በኩል ምንድን ነው ያላችሁ መረጃ? በትክክል መምህሩ ራሱን ቤንዚን አርከፍክፎ መግደል ውስጥ እውነት ነው ወይ? ምክንያቱ ላይ ምንድን ነው የእናንተ አስተያየት? ራሱን በቤንዚን አጥፍተዋል የተባለው እውነት ነው፣ ነገር ግን የመድረክ ፓርቲ አባል ነው ለሚባለው ጉዳይ እና የአስተዳደር በደል ደርሶበት ነው ለሚባለው ጉዳይ የፓርቲ አባል መሆኑን የእኛ ፓርቲ መድረክ ስላይደላ የፓርቲ አባል ይሁን አይሁን፣ እኛ ስለ ፓርቲ አባልነት የምናውቀው ነገር የለም፣ በግልም የሚያውቀው ነገር የለም። ግን አስተዳደራዊ በደል ወደ ማምህር እንደመሆኑ መጠን ወደ ትምህርት ጽህፈት ቤት ሄዶ ወደ አስተዳደርም ሄዶ አንድ ብጣሽ ወረቀት ይሄ ደርሶብኛል ብሎ እኛ ጋር ማመልከቻውም ይዞም ቀርቦም አያውቅም። አስተዳደራዊ በደልም አልደረሰበትም። አስተዳደራዊ በደል ስለደረሰበትና የመድረክ አባል ስለሆነ ራሱን አብጥቷል የሚባለው ነገር ደግሞ እኛ እስከምናውቀው ድረስ እኔ እስከማውቀው ድረስ ከእውነት የራቀ ሲልተት ነው። እዚህ ላይ አቶ ኤልያስ እንግዲህ የመድረኩ ሊቀመንበር እና እርሶ ሁለታችሁ ማረጋግጣችኋል ሁኔታው መከሰቱን እንግዲህ የምትለያዩት ምክንያቱ ላይ ነው። የመድረኩ ሊቀመንበር መምህሩ ራሱን ያጠፋበት ቦታ በራሱ እርሶ የሚመሩት የሶሮ ወረዳ አስተዳደር ጽሕፈት ቤት ፊት ለፊት መሆኑን በመግለጽ ይሄም ምክንያቱን ጠቋሚ መሆኑን ያምናሉ። በእርስዎ እምነት ራሱን ለማጥፋት ለምን ያንን ቦታ መረጠ? በእናንተ ጽሕፈት ቤት ፊት ለፊት ለምን ቤንዚን አርከፍክፎ ራሱን አጠፋ? እኛ ምክር ቤት ፊት ለፊት ትላልቅ ግራም ቀኝም የሚያስገድ ትላልቅ መንገዶች ያሉበት ነው። ይህን መንገድ የመረጠበትን ዋና ምክንያት በግሌ አላውቀውም። ግን እኛ ፊት ለፊት ራሱን ስላጠፋ ብቻ አስተዳደራዊ በደል ስለደረሰበት ነው፣ ምላሽ ስላጣ ነው፣ እና የመድረክ አባል ስለሆና ነው የሚል ነገር ላይ እኔ ምንም ትርጉም የለውም ላይ እኔ ምክንያቱም እዛ የመጣበትን ዋና ምክንያት የሚያውቀው ራሱ ነው የሚያውቀው ለምን እንደመጣ። እዛ አካባቢ ስለመጣ ብቻ የአስተዳደር በደል ስለደረሰበት ነው። ተጽዕኖ ስለደረሰበት ነው የምለው ነገር እንግዲህ፣ ያው እኛ በርካታ የመልካም አስተዳደር ጉዳዮች የግለ ቤተሰብ ቅሬታም ያቀርቡ ሰዎች አሉ። በደንብ እየተከታተልከኝ ከሆነ እስክንድር፣ ይሄ ሰው አንድም ጊዜ አንድም ጊዜ እኛ ጋር ቅሬታም አቅርቦ ቅሬታንም ሰምተን የቅሬታ ጉዳይም አንስቶም ስለማያውቅ ነው እያልኩ አለው። አቶ ኤልያስ፣ እንግዲህ እርስዎ የሚመሩት የሶሮ ወረዳ አስተዳደር እና የወረዳው ፖሊስ ሊሆን ይችላል የሚመለከታቸው አካላት መምህሩ በምን ምክንያት በአደባባይ ራሱን ቤንዚን አርከፍ አጠፋ ጠፋ የሚለውን ለመመርመር ለማጥናት ያደረጋችሁት ጥረት አለ እየደረሳችሁበት መደምደም ያሳለ ወይ? የፖሊስ አካላትና ራሱን ቤንዚል ባርከፈከፈበት ከፈከፈበት ቦታ ላይ አንድ በአስራ ስድስት ገጽ የሚትሆን ደብተር ነበች። ከአስራ ስድስት ከሚትሆን ገጽ ደብተር ውስጥ አንድ አምስቱ አረቱ ላይ የሆነ ነገር ቦጫጭሯል ልጁ ማለት ነው አንድም ሲታይ ከቤተሰብ ጋር አንድም ከሴቶች ጋር ቅሬታ እንዳላ የሚያሳይ ነገር አለ እዛ። ከፍቅር ግንኙነት ጋር በተያያዘና ከቤተሰብ ጋር በተያያዘ ነው የሚልም? አዎ እንደዛ አይነት ነገር የሚያሳይ ነገር አለ ባስቀመጠው መስታወሻ ላይ ማለት ነው። ከዛ ውጪ ግን አሁን በእርግጠኝነት ይሄ ይሄ ይሄ ስለሆና ይሄ ይሄ ስለሆና ነው ብሎ በደብተርም አሁን ጻፈ ባልኩትም በግልጽ ያስቀመጠ ነገር የለም። ግን ውስብስብ የሆኑ ነገሮች ጽፏል። ይሄ ይሄን ደግሞ እኛ ምን ማለት ነው ማነሻው ምንድነው ይሄ ጽሁፍስ የሚለውን ነገር ያው ቼክ እያደረግን ነው ያለ ነው በጻፋ ጽሁፍም ቅድም ከመድረኩ ልቀንበር ተነሷል ብለ እኔን እንደጠየቀኝ አስተዳደራዊ በደል ስለደረሳ ነው ይሄ ቅሬታ ስለአልተፈታ ነው ይሄ ችግር ስላለብኝ ነው የምለው ነገር አላየንም እኛ አቶ ኤልያስ ኤርሰዶ በሀዲያ ዞን የሶሮ ወረዳ አስተዳዳሪ በጣም ነው የማመሰግነው ስለ ጊዜዎት እንግዲህ ተጨማሪ መረጃዎች ካሉ እንደሚተባበሩን ተስፋ አረጋለሁ። ሰሞኑንም በጣም አመሰግናለሁ ስለ ጊዜዎት። እኔም አመሰግናለሁ ለአሜሪካ ድምጽ ሬዲዮ። እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው አመሰግናለሁ። አድማጮች፣ ዕለቱን አብይ ርዕስ ነበር የተከታተል ነው። አሁን ወደ መጽሔቱ ዝርዝር ነው የምንሻገረው የብሩንዲው ፕሬዚዳንት ወይም በብሩንዲው ፕሬዚዳንት ፔሬ ንኩሩንዚዛ ላይ ሲቀርቡ ስለቆዩት የተቃውሞ ድምጾች። የምስራቅ አፍሪቃው ክልላዊ አስተዳደር የሰጠው ወይም እስካሁን የተናገረው ምንም ነገር የለም ይላል የተከታዩ ዘገባ መንደርደሪያ። ፕሬዚዳንቱ ለሶስተኛ ጊዜ ለመወዳደር መወሰናቸውን በመቃወም ለተነሳው ግጭት ማብቂያ ለማበጀት ግንባር ቀደም ሚና የተጫወተው የአፍሪካ ሕብረት መሆኑን የአሜሪካ ድምጹ ሬዲዮ ዘጋቢ ጌብጃስሎ ስሎ ከናይሮቢ በላከው ዘገባ አመልክቷል። አዳነች ፍሳዬ ዝርዝሩን ይዛለች። የማዕከላዊ አፍሪካ ውጊያ ከተቀሰቀሰበት እንደ ኤሮፓውያን አቆጣጠር ከ2013 ዓ ም ታህሳስ ወር አንስቶ ከቤት ንብረቱ እንዲሰደድ የተዳረገው ሕዝብ ቁጥር ወደ 900 ሺህ ይጠጋል። ከዚህ ውስጥ ከግማሽ የሚበልጡ አገር ጥለው ወደ አጎራባች ካሜሩን፣ ቻድ እና ኮንጎ ዲሞክራሲያዊት ሪፑብሊክ ተሰደዋል። 436 ሺው ደግሞ በአገር ውስጥ ከቀያቸው የተፈናቀሉት ሲሆኑ ከሁለት ሚሊዮን የሚበልጡ ሌሎች ነዋሪዎች ሰብአዊ እርዳታ የሚፈልጉም አሉ። ክፋቱ ታዲያ የእርዳታ ድርጅቶች አቅም እየተሟጠጠ መሆኑ ነው። ስለዚህም የተባበሩት መንግስታት ድርጅት በዘንድሮ አመት ሁለት የተለያዩ የእርዳታ ተማጽኖችን አቅርበዋል። የድርጅቱ የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ ከጠየቀው የ613 ሚሊዮን ዶላር እርዳታ ውስጥ እስካሁን የደረሰው 14 ከመቶ ብቻ ሲሆን የድርጅቱ የስደተኞች ኮሚሽንም የሰብአዊ ረድኤት እንቅስቃሴዎችን ለማካሄድ ከሚያስፈልገው የ331 ሚሊዮን ዶላር እርዳታ ውስጥ ያገኘው ዘጠኝ ከመቶውን ብቻ መሆኑ ታውቋል። የኦቻ የማዕከላዊ አፍሪካ ሪፑብሊክ ከፍተኛ የሰብአዊ እርዳታ አስተባባሪ ክሌር ቡርዣ ባለፈው ሳምንት በሰሜኑ የሀገሪቱ ክፍል ወደ ቀያቸው የተመለሱ ወደ አስር ሺህ የሚሆኑ ስደተኞች ያሉባቸውን ሁለት መንደሮች ጎብኝተው እንደነበረ ገልጸው ሁኔታው እጅግ በጣም አሳዛኝ ነው ብለዋል። በልብስ በዚህ ደረጃ የተጎዳ ሰው አይቼ አላውቅም። ቤታቸውን እንደገና ለመገንባት እየሞከሩ ነው። ጣሪያቸውን የሚከድኑበት ሳር እንኳን አያገኙም። የሚበሉትም ምግብ ፍለጋ ይባዝናሉ። ምንም አይነት የጤና ጥበቃም የላቸውም። ትምህርት ቤቱ ተቃጥሏል። ያ ሁሉ ሆኖ ሰው ከተሰደደበት አሁን ትንሽ ሰላም ሆኗል ብሎ እየተመለሰ ነው። ትንሽ ጥበቃ ስላለ ማለት ነው። ይህ በዚህ እንዳለ አብዛኞቹን ታጣቂ ቡድኖች መንግስቱን፣ የፖለቲካ ፓርቲዎችን፣ በሀገር ውስጥ ተፈናቃዮችን፣ ስደተኞችንና ሌሎችንም የሚወክሉና ቁጥራቸው ወደ ስድስት መቶ የሚጠጋ ተሳታፊዎች የሚገኙበት የባንጊ የብሔራዊ እርቅ ጉባኤ በሚቀጥለው ሳምንት ይካሄዳል። ጉባኤው የተሰናዳው የሰብአዊ ቀውሱ ምክንያት ለሆኑት የፖለቲካና የጸጥታ ችግሮች መፍትሄ ለመፈለግ መሆኑ ተነግሯል። ይዞታው አበረታች ነው ይላሉ የኦቻዋ ክሌር ቦርጇ። ምናልባት የሚጠበቀው ሁሉ ላይሳካ ይችላል። ግን በእርግጥ እንደሚስተዋለው አንድ እርምጃ ወደፊት የሚያራምድ ምዕራፍ ነው። በተወሰኑ ጉዳዮች በአዎንታዊ መልኩ፣ ምናልባትም በተወሰነው ዘርፍ በሚያሳዝን መልኩ ሊደመደም ይችላል። ምንም ቢሆን ጥረቱን ማቆም የለብንም። እስካሁን እንደማየው ለማዕከላዊ አፍሪቃ ሪፐብሊክ መፍትሄ ለማግኘት የተያዘው የፖለቲካ ሂደት አስተዋጽኦ እንደሚኖረው ተስፋ አለኝ። የተባበሩት መንግሥታት ድርጅት መስሪያ ቤቶች ግን የፖለቲካ ሂደቱ እስኪጠናቀቅ መጠበቅ እንደማይችሉ ነው የሚናገሩት። ሕዝቡን ለመመገብ፣ የዘርህን ለማዳረስ፣ መጠለያም ለመስጠት በብዙ መቶ ሺዎች ለሚቆጠሩት ተፈናቃዮችና በየመንደራቸውን በከባድ ችግር ውስጥ ያሉትን ለማስተማር ገንዘብ እንደሚያስፈልጋቸው ይገልጻሉ አድማጮች ቀደም ብለን የሰማነውን ዘገባ ሳስተዋውቅ አዳነች ፍስሀዬ ብዬ ነበር ቆንጅት ታየ በሚል ይስተካከልልኝ ቅርታ ጠይቃለሁ አሁን ወደ ተከታዩ ቅንብር ነው የምናልፈው እሰጥ አገባ ከህልፈት ሊያበቃ በሚችል እጅግ የከፋ አደጋ የታጠረ ፈተና አልፎ ካንዳች የተሻለ ስፍራ ለመድረስ በሚደረግ ስደት ለመሆኑ መሰረቱ ምን ይሆን? ምንስ መላ ይበጅለት? የምሽቱ ሰጠ ገባ የሚመለከተው ርዕስ ነው። የፕሮግራሙ ተሳታፊዎች ቀድሞ በዓለም ባንክ የተለያዩ ክፍሎች ያገለገሉት የምጣኔ ሀብት ባለሙያው ዶክተር አቅሎግ ቢራራ እና እዚህ በዩናይትድ ስቴትስ ሜሪላንድ ክፍለ ግዛት በግል ስራ የሚተዳደሩት አቶ ደስታ አላቦ ናቸው የመጀመሪያውን ክፍል ነው። ሲ አመሰግናለሁ። የዛሬው ክርክር የሚያተኩርበት ጭብጥ ኢትዮጵያ በአባይ ወንዝ ላይ በምትሰራው ግዙፍ ግድብ ግንባታ ዙሪያ ሶስቱ የአባይ ተፋሰስ አገሮች ኢትዮጵያ፣ ግብጽና ሱዳን ካርቱም ላይ አንድ ስምምነት ፈርመዋል። የዚህ ስምምነት ምንነት ግራና ቀኝ የተለያዩ ሀሳቦች እንዲንሸራሸሩ እያደረገ ነው። ከዚህ ቀደም የነበሩ ለውዝግብ ያበቁ ሁኔታዎችም መሰረት እንደሆኑ መገመት ይቻላል። እስኪ በየበኩላችሁ የዚህን ስምምነት ምንነት ከተረዳችሁበት እንጀምር። ምናልባትም ሊከተሉ ይችላሉ እስከሚሉት ውጤቶች ድረስ እንሄዳለን። አቶ ደስታ ርሶ ላስቀድም። እዚህ ስምምነት እንግዲህ ፍሬምወርክ ብቻ ነው የተዘጋጀው። በአሁኑ ሰዓት ሶስቱም ሀገሮች ሱዳን፣ ኢትዮጵያና ግብጽ ታሪካዊ ግንኙነት ያላቸው ሲሆኑ በአባይ ተጠቃሚዎች ናቸው። የነሱ አንድ ላይ መስራትና የነሱ ደግሞ መተባበር፣ መቻቻል ለዛች አካባቢና እንዲሁም ደግሞ ለመላማው አፍሪካ ጠቃሚ ነው ብለው ይታሰባል። ስለዚህም አሁን ፍሬምወርክ ነው የተዘጋጀው። ሶስቱም ሀገሮች ሳይጎዳዱ፣ ሶስቱም ሀገሮች በዓለም አቀፍ ህግ መሰረት በአባይ ወንዝ ላይ ተጠቃሚዎች እንዲሆኑ እና ይህንንም ደግሞ በዝርዝር ወደፊት በየጊዜው እየተሻሻለና እንዲሁም ደግሞ እየታየ ተፈጻሚ እንዲሆንና ህግም እንዲወጣለት የሚደረግ ነው የሚሆነው። በአሁኑ ሰዓት ግን ፍሬምወርክ ነው የተዘጋጀው እና ዋናው ነገር ግን ፍሬምወርኩ ብቻ ሳይሆን በታሪክ ደረጃ ስንመለከት ግብጽ አባይም ፍለጋ ብቻ ወደ ኢትዮጵያ ድረስ ይዘልቃ እየገባች ከኢትዮጵያ ጋር ጦርነት አካሄዳ ተመታ የተመለሰችበት ጊዜ አለ። ይህ በታሪካችን ውስጥ የታወቀ ነው። የተለያዩ ጊዜያት ጦርነቶች መካሄዳቸውን ጠቅሰዋል፣ ያስታውሱናል። ዘመኑ እነኚህ ጦርነቶች ብለው የሚጠቅሷቸው አሉ። በዚህ ጊዜ በዚህ ቦታ ብለው አስራ ዘጠነኛው ክፍለ ዘመን በብዛት የተደረገው ከዛም በፊት የተደረጉ አሉ። በዚህ ምክንያት የተነሳ በተለይም በሰሜን ኢትዮጵያ አካባቢ እንዲሁም ደግሞ በምስራቅን በኩል እየመጡ አባይን ለመቆጣጠር በተለያዩ ቦታዎች ጦርነቶች ተደርገዋል። በጦርነቶቹም ደግሞ ሽንፈት እያጋጠማቸው የተመለሱበት ሁኔታ በተለይ በአስራ ዘጠነኛው ክፍለ ዘመን በአጼ ዮሐንስ ጊዜ በአጼ ቴዎድሮስ ጊዜ አሁን በቀጥታ ቀኑንና አብተሚረቱን ግድ የለም። አሁን ግን ሰላም መፍጠሩ ትልቁ ነገር ለእድገታችን ለብልጽግናችን ለኢትዮጵያም አንድነት ዋስትና ሊሆን የሚችለው ሁልጊዜ በግብጽ በኩል የመጣው ትንኮሳ አገሪቱን እያመሳ ያለ ስለሆነ፣ ሰላም ፈጥረው ለዚህ ደረጃ ለመድረስ መስማማታቸው፣ በተለይም የግብፁ ፕሬዝደንት ራሳቸው ጉዳዩን በከፍተኛ ደረጃ ተመልክተው ወደ አዲስ አበባ መጥተው መነጋገርና ሶስቱም እጅ ለእጅ ተጨባብተው በሰላም በደስታ መለያየታቸው ታላቅ እመርታ ነው ብዬ ነው የምመለከት። መልካም አቶ ደስታ ወደ ዶክተር አክሎክ ከመሻገር በፊት በዚህ ስምምነት የሚገኝ ሰላም መፍጠሩ ለብልጽግናችን፣ ለእድገታችን አስፈላጊ ነውና ከዛ አንጻር እመለከታለሁ ብለዋል። ሰላም መፈጠሩ ይመስለኛል ብዙዎች የሚግባቡበት ነው። ለኢትዮጵያ ብቻ ሳይሆን ለአካባቢው ሀገሮች አዎንታዊ እንደሚሆን ይታመናል። ነገር ግን የዚህ ስምምነት መንፈስ በእርግጥ ኢትዮጵያን ይጠቅማል ነውና ጥያቄው። ምናልባትም ለዚህ ክርክር መነሻ የሆነው ሰላም ለመፍጠሩ ምንድን ነው ማስተማመኛ ዝርዝሮ ዝርዝር ህጎች ይወጡለታል ብለዋል። ምንድን ነው መተማመኛው ሰላም ሊፈጥር ይችላል የሚል እምነት እንዲያድርቡ ያደረገው፣ እንዳምን የማደርገው የሚያደርገኝ ዋናው ምክንያት የግብፅ ህዝብም ሆነ የግብፅ ህዝብ በተለይ የግብፅ ህዝብ ግድቡ በሚገደብበት ጊዜ ግድቡን ሙሉ በሙሉ ኢትዮጵያ ትገድብና ውሃውን በፈለገች አይነት በመስኖና በሀይል ማመንጨትም በተለያዩ ስራዎች እየተጠቀመች ውሃውን ሙሉ በሙሉ ታቆማለች የሚል የሚል አመለካከት በግብጽ ህዝብ ዘንድ አለ። አንዳንድ የግብጽ ምሁራንና አንዳንድ ሰላምን የማይፈልጉ ሰዎች ደግሞ ይህንን አስረግጠው ለግብጽ ህዝብ የሚያስረዱ ስለሆነ የግብጽ ህዝብን አመለካከት ብዙ ጊዜ ጎትቶታል እና በዚህም መነሻ ኢትዮጵያ ግድብ የገደበች እንደሆነ ጦርነት እናነሳለን የሚል ዛቻም በቅርብ ጊዜም ከዛም በፊትም ብዙ ጊዜ ይነሳል። ስለዚህ ይህ ጉዳይ በሶስቱም ሀገሮች መካከል የተደረገው ስምምነት ለግብፅና ለኢትዮጵያ ህዝብ፣ ለሱዳንም ህዝብ ይገለጽና ይህ ሁኔታ የመሪዎቻቸው አማካይነት ከተገለጸ የኢትዮጵያ ህዝብም ካመነ፣ የግብፅም ህዝብ ካመነ፣ የሱዳንም ህዝብ ካመነ፣ በአካባቢው ያለው ሰላምን ከምንጊዜውም የበለጠ እየተጠናከረ ይሄዳል ብዬ ነው የማምነው። ዋናው ነገር ቁም ነገሩ ስምምነቱን መፈራረምና ይህንን ጉዳይ መሪዎቻቸው በተለያዩ መስመሮች መንገዶች ለህዝብ ማስረዳት እና ህዝቡ እንዲያውቀው ማድረግና በተለይ በምስራቅ አፍሪካ ያለው ህዝብ በሰላም በመኖሩ ልማትና እድገት እንደሚመጣ ማስረገጡ ትልቅ ነገር ነው። መልካም በዚህ ነው ማምነው እኔ። መልካም ዶክተር አክሎግ ወደ እርስዎ ልሻገር። በሶስቱ ሀገሮች መካከል የተደረገው የቅርብ ጊዜው ስምምነት የዚህ ስምምነት መሰረት ሰላም እንዲመጣ ይረዳል ይበጃል ብዬ አምናለሁ ብለዋል አቶ ደስታ። ግብጹን ኤልሲሲን ጨምሮ የኢትዮጵያውም ጠቅላይ ሚኒስትር ኃይለማርያም ደሳለኝ አዎንታዊ መሆኑን ገልጸዋል። እርስዎ በበኩሎ በቅርቡ ለንባባ በቁት ጽሁፍ በእንግሊዝኛ የወጣ ነው፣ በግርድፍ ወደ አማርኛ መልሳለሁ ማን ያጣል ከዚህ ስምምነቱ ማን ያጣል ማንስ ተጠቃሚ ይሆናል ጥሩነቱን ለማወደስ አንፍጠን የሚል አንድምታ ያለው ጽሁፍ ምንድን ነው ለዚህ እምነቶ መሰረት አዎ መጀመሪያ አቶ አሉላ እርስዎንና አቶ ደስታን በአክብሮት እግዜር ስጥልኝ ለዚህ ውይይት ስለ በቃ እንላለሁ አቶ ደስታም እኔም የምንወያየው ለኢትዮጵያ ጥቅም ነው። ይሄ ደግሞ እርግጥ ነው። ተፋሰስ አገሮች ባሉበት እንደዚህ እንደ አባይ ባለ ወንዝ ዙሪያ መጀመሪያ መተማመን ያለብን የአባይ ወንዝ አብዛኛውን የግብፅን የናይልን ውሃ የሚያበረክት ነው። አብዛኛው ውሃ የሚመጣው ከኢትዮጵያ ነው። ስለዚህ የኢትዮጵያ አንጡራ ሀብት መሆኑን ከእሱ ላይ መስማማት ይኖርብናል። እኔ በሱ አምናለሁ። አንቱ አንጡራ ሀብቷ እስከሆነ ድረስ ንብረቷ እስከሆነ ድረስ እንግዲህ ኢትዮጵያ ሉዓላዊነቷ የሚጠበቀውና የሚገለጸው በራሷ ድንበር ውስጥ ያሉ ወንዞችን ያሉ ለም መሬቶችን ወንዞቿን ተጠቅማ ራሷን ለማሳደግ ትችላለች በሚለው ሙሉ በሙሉ እምነት አለኝ። ሌሎችም ተፋሰስ ሀገሮች የሚያደርጉት ይሄ ነው። ለምሳሌ ለመጥቀስ ቢቻል ሌሶቶ ደቡብ አፍሪካ ለውሃ ለውሃ እንድትከፍል ታደርጋለች። ይኸው ምንድን ነው? ውሃው የሚመጣው ከሌሶቶ ነው፣ ተጠቃሚ የሆነችው ደቡብ አፍሪካ ነው በሚል ነው። ስለዚህ በዚህ መሰረተ አላማ ላይ መስማማት ያለብን ይመስለኛል። ቅድም አቶ ደስታ ያሉት የሚጋራው እርሰውም ያሉት የሚጋራው ተፋሰስ አገሮች በጣም በሚከራከሩበት በተለይ በኢትዮጵያና በግብጽ መካከል ያለው የቆየ በጦርነት ይካሄድ የነበረ አባይን ለመቆጣጠር ይደረግ የነበረ በኋላ ይገባኛልነትን ይዛ ግብጽ በአስራ ዘጠኝ መቶ ሀያ ዘጠኝና አምሳ ዘጠኝ አመተ ምህረት ይሄ ውሃ በአብዛኛው ከኢትዮጵያ ቢመጣም ከሌሎች ተፋሰስ የአፍሪካ ሀገሮች ቢመጣም የበላይነቱን መያዝ ያለብኝ እኔ ነኝ የሚል ዛቻ ስታቀርብ ቆይታለች። ስለዚህ የግብጽ ፕሬዝደንት ሲሲ አይ፣ ይሄ በውይይት በሰላም ማለቅ አለበት ያሉት አግባብ ያለው ነው ጥሩ ነገር ነው እላለሁ። ነገር ግን ቅድም አቶ ደስታ ሲናገሩ አሁን የተፈራረሙት በመርህ ደረጃ ነው ብለዋል። መርህ እኮ ወሳኝነት አለው። ክርክሩ አበቃ። ሶስቱ የአባይ ተፋሰስ ሀገሮች የደረሱበት ስምምነትና አንድምታው የሁለት ወገን እይታ በዶክተር አክሎግ ቢራራና በአቶ ደስታ አላቦ መካከል የተካሄደ ክርክር ነው አድማጮች የሰማችሁት። እነኚሁ ሁለት ተሳታፊዎች በሌላ ወቅታዊ ርዕስ ላይ ቀደም ብዬ በመግቢያ እንዲጠቆምኩት በወቅታዊ ርዕስ ላይ የሚያደርጉትን ክርክር በነገው ምሽት እናቀርባለን። ይቅርታ ጠይቃሉ አሁን ባለመቻላችን። ታዲያ የምንሰናበትበትን ዜማ መርጠናል። ዜማው እሱም እንደ ርዕሶቹ ወይም እንደ ውይይቶ ሁሉ ወቅታዊ ርዕስን የተከተለ ነው። ጃኪ ጎሲ ነው የሚጫወተለን። ሀቅ ይለናል ሳለሆን ወጥቼ ማልተሳካም በቤቴ መሆድ አይሟላ Besiye ya imet ha, kizeshir o kariyana, anlamam ዝግጅታችንን በዚሁ ማብቃታችን ነው። ከምሽቱ ሶስት ሰዓት ላይ በመደበኛው ዝግጅታችን እንመለሳለን። ታዲያ እስከ መጨረሻው እስከ ምሽቱ አንድ ሰዓት ተኩል ታዲያ ከጃኪ ኮሲ ጋር ነው የምትቆዩት። መልካም ምሽት ሆነ ይበል ሸንጣ